የባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ስጥልኝ፣ እንደምናመሻችሁ። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሩን ጀምሯል። ለዛሬ ልክ እንደ ሁል ጊዜ ሁሉ በሳምንት ውስጥ ከተደመጡና ያነቃቃሉ ብለን ካሰብናቸው መርሃ ግብሮች መካከል ይዘንላችኋል። ፕሮግራሙን በመምራት ኤደን ገርመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን እያስተናገድኳችሁ አመሻለሁ። አብራችሁን ሁኑ። የሬዲዮ ጋዜጠኛው ኤለሙ ደጀኔ በአፋን ኦሮሞ የስፖርት ጋዜጠኝነቱ ይታወቃል። ነገር ግን በጉሮሮ አካባቢ ከደረሰበት አስከፊ ሕመም የተነሳ ላለፉት ጥቂት የማይባሉ ወራት ስራውን መስራት አልቻለም ነበር። ይሁንና አሁን ላይ ሙሉ ለሙሉ ባያገግምም ከኔ ሕይወት ወጣቶች መማር ይችላሉ፣ ወደ ስራ መመለስ አለብኝ ብለው ስላሰበ መመለሱ ሰምተናል። ናኮር መልካ በዚህ ዙሪያ ዘገባ አለው። ድሮ ያኔ ልጅ እያለ እግር ኳስ እየተጫወተ ማደጉና የስፖርት ዜናዎችን አዘውትሮ ማዳመጡ የስፖርት ጋዜጠኛ እንዲሆን ከፍተኛ ጉጉት እንዳሳደረበት ይናገራል። ጋዜጠኛ ኢላሙ ደጀነኝ ይህንን የልጅነት ምኞቱን ለማሳካትም የሁለተኛ ደረጃ ትምህርቱን ባጠናቀቀ ጊዜ አዲስ አበባ ዩኒቨርሲቲ የመግባት ዕድል ሲገጥመው የጋዜጠኝነትና ተግባቦት ትምህርት ክፍልን በመግባት ትምህርቱን መከታተሉንና ሙያውንም የነጻ አገልግሎት በመስጠት እንደጀመረ ይናገራል። ኢላሙ የጋዜጠኝነትና ተግባቦት ትምህርት ክፍል ገብቼ ሙያውን በመማር ከድሮም ጀምሬ ወደምወደውና ወደምመኘው ሙያ ገባው ማለት ነው። ከአዲስ አበባ ዩኒቨርሲቲ ስንመረቅ የነበረው የስራ እድል በጣም ጠባብ ነበር። ቶሎ ስራ ማግኘትም አስቸጋሪ ነበር። እኔ ግን ለሙያው ፍላጎት ስለነበረኝ በኢትዮጵያ ብሮድካስቲንግ ኮርፖሬት የኢትዮጵያ ሬዲዮ አፋን ሮሞ ፕሮግራም ላይ ለአንድ ዓመት ገደማ በአፋን ሮሞ በስፖርት እና ሌሎችም ወቅታዊ ጉዳዮች ላይ ያለ ክፍያ ሳገለግል ነበር። በወቅቱ ያገኘሁት ክፍያ ቢኖር የስራ ልምድ ነው። ከዛም ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ውስጥ ወደ ሶስት ዓመት ከስድስት ወር ገደማ ሰራሁኝ ብሏል። ለአምስት ዓመት ገደማ የመንግስትና ግል መገናኛ ብዙሀን ውስጥ በስፖርትና ሌሎችም ወቅታዊ ጉዳዮች ላይ ሲሰራ ከቆየ በኋላም ከሌሎች ሙያ አጋሮቹ ጋር በመሆን የራሱን አየር ሰዓት ከፊንፊኔ ኤፍኤም ዘጠና ሁለት ነጥብ ሶስት በመውሰድ ድሬ ስፖርት የተባለውን የተመረጡ የሀገር ውስጥ የአፍሪካና የአውሮፓ የእግር ኳስ ጫውታዎችን በሬዲዮ የሚተላለፍ ጥንቅር መጀመሩን የገለጸው ኢላሙ በመሀል የገጠመው የጤና እክል ግን ለተወሰነ ጊዜም ቢሆን ከሚወደው ሙያ አለያይቶት ነበር እንዲህ ይገልጻል ዋንቱ ኮርማታ ዋና ጉፉ ነ መቴታ ወይ ሁሉም ነገር ፈተና ወይም እንቅፋት ይኖረዋል በሙያው ውስጥ ካለው ፈተና ለመጀመር ከተፈለገ በግል ስትሰራ ስፖንሰር የሚያደርግ ድርጅት ለማግኘት በጣም ከባድ ነው ይህንን በቁርጠኝነት እየሰራንበት ፕሮግራሙ እንዳይቋረጥ ማድረግ ችለን ነበር በመሀል ግን ከአቅም በላይ የሆነ ችግር ገጥሞኝ ነበር እርሱ የምንመሰለ የጤና ችግር ነው። አንገቴ ላይ ወጥቶ በነበረው ባድ ነገር የቀዶ ጥገና ሕክምና በማድረግበት ወቅት በተፈጠረው የሕክምና ስህተት የድምፅ መፍጠሪያ ወይም ደግሞ ቮካል ኮርዴ ላይ ጉዳት በመድረሱ ለተወሰኑ ወራት በጭራሽ መናገርም አልችልም ነበር። ነገር ግን ከጥቂት ወራት በኋላ ተችሎኝ ተመልሼ አሁን ሬዲዮ ላይ በስፖርታዊ ጉዳዮች ላይ ትንታኔ በመስጠት እየሰራው እገኛለሁ። ነገር ግን ለሁለት ዓመት ገደማ ድምፄ በጥሩ ሁኔታ ስለማይሰማ ከአየር ሞገድ ርቄ ነበር። የቀዶ ጥገና ሕክምናውን ካከናወንኩኝ ሁለት ዓመት ሊሆነኝ ሁለት ወራት ብቻ ናቸው የቀሩት። ብሏል። ምንም ያህል በሬዲዮ ሲሰማ የእግር ኳስ አፍቃሪ የድሬ ስፖርቲ ታዳሚዎችን ያስደምም የነበረ ድምፅ ቢጠፋም አሁንም ቢሆን እግር ኳስም በመተንተን ወደ ዝግጅቱ ተመልሼ እየሰራሁ ነው ብሏል። ይላሙ ከሁለት ዓመት በኋላም ወደ ዝግጅቱ በመመለሱ የተሰማውን ስሜት ገልጿል። አገፍቶኒ ኬኛ ማቲ ኬኛ ዳ የሮባዬ ነው እያፈተው አድማጮቻችን ቤተሰቦቻችን ስለሆኑ አብዝተው ይጨነቁልኝ ነበር በታመምኩ ጊዜም ሲጸልዩልኝ እንደነበር ነግረውኛል በአሁኑ ሰዓትም ከጥቂት ወራት ወዲህ የእግር ኳስ ትንታኔ እየሰጠው እገኛለሁ። በአድማጮች በኩል ሲሰጡ የነበሩ ሀሳብ አስተያየቶች ትልቅ ሞራል ነው በውስጥ የፈጠሩት ይበልጥም ተጠናክሬ እንድሠራ አስችሎኛል ብሏል። የጤና ባለሙያዎች ወደ ሌላ ሀገር ሄዶ ቢታከም በተሻለ ሕክምና የቀድሞ ያ ውብ ድምፁ ሊመለስ እንደሚችል ቢጠቁሙትም ለአሁኑ ያሰበበት ነገር አለመሆኑን ጠቁሟል። ድምፅ አልባ ሁኜ በምልክት ከሰዎች ጋር የተግባባውበት ሁኔታም ተፈጥሮ ስለነበር አሁን ያለውበት ተስፋ ሰጪ ነው። የወደፊቱ ከዚህ የተሻለ ይሆናል ብዬ አምናለሁ ሲል ገልጿል። ወጣቱ የስፖርት ጋዜጠኛ ለወጣቶች ባስተላለፈው መልዕክትም ቁርጠኛ ሆኖና ጠንክሮ መስራት የስኬት ሁሉ መጀመሪያ ነው ብሏል። ዋና ያደሚሰ ነገር ማንገው ዳፍ ደርገጌስ ቶኮ የሚበርባቸሰው ኩተን ኖራ አንድ ወጣት ያሰበውን ነገር ለማሳካት የሚያስፈልገው ቁርጠኝነት ነው። ገንዘብ ማጣትና ሌሎችም ችግሮች ሊኖሩ ይችላሉ። አንድ ወጣት ቁርጠኝነትና ትዕግስት ካለው ግን የማይታለፍ ፈተና የለም። እኔ ለምሳሌ ድምጼ ላይ ችግር ተፈጠረ ብዬ በዛው ስራውን አልተውኩም ወይም ሙያ አልቀየርኩም። በትንተናና በተለያዩ ዘመናዊ መገናኛ ብዙሃን በመስራት ዓላማዬን ከግብ ለማድረስ እችላለሁ ብዬ አምናለሁ። ወጣቶችም ተስፋ ሳይቆርጡ ከሰሩ ሁሌም አማራጭ አለላለሁ ብሏል። ኢላሙ ከሙያ አጋሮቹ ጋር በመሆን የስፖርት ዝግጅቱን በማስፋትና የማህበራዊ መገናኛ ዘዴዎችን በመጠቀም በላቀ ጥራትና አማራጮች ጥንቅሩን ለአድማጮቹ ማድረስ እንደሚቀጥልም ለጋቢና ቪዮኤ ተናግሯል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ሰፊና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ። የሁድ ምሽት መሰናዷችንን ያዳመጣችሁን፣ ያላችሁት ኢትዮጵያ ውስጥ ልዩ ፍላጎት ያላቸውን ተማሪዎች አካተው የሚያስተምሩ ጥቂት ትምህርት ቤቶች ባለባቸው የትምህርት መርጃ መሳሪያዎችና የሰለጠኑ ባለሙያዎች እጥረት ምክንያት በቂ ድጋፍ አይሰጡ ጉዳዩ ያሳሰበው ሴንተር ፎር ፋሚሊ ሰርቪስ የተሰኘ ሀገር በቀል በጎ አድራጎት ድርጅት በኢትዮጵያ መደበኛ ትምህርት የሚያስተምሩ ሁሉም መምህራን ልዩ እንክብካቤ የሚያስፈልጋቸውን ሕጻናት መለየትና ድጋፍ ማድረግ ይችላሉ በሚል ስልጠና መስጠት ጀምሯል። ስመኝሽ የቆየ ስልጠናውን ከወሰዱ መምህራንና የሴንተር ፎር ፋሚሊ ድርጅት ተወካይን አነጋግራ የሚከተለውን አሰናድታለች። በኢትዮጵያ የመጀመሪያ ዘመናዊ ትምህርት ቤት በሆነው ዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ማየት የተሳናቸው፣ መስማት የማይችሉ፣ የመናገር እክል የገጠማቸው፣ የአይምሮ ዝግመት ያለባቸውና ሌሎች የሚታዩና የማይታዩ የአካል ጉድለት ያጋጠማቸው ህጻናት ተካተው ይማራሉ። ሆኖም ትምህርት ቤቱ ባለው አቅም ለተማሪዎቹ እንደየፍላጎታቸው ድጋፍ ሊያደርግ ቢሞክርም በቂ የትምህርት መርጃ ቁሳቁስና የሰለጠነ የሰው ኃይል ባለመኖሩ ተማሪዎች የሚገባቸውን ትኩረት ላያገኙ እንደሚችሉ በትምህርት ቤቱ ከአስራ አንድ ዓመታት በላይ ልዩ ፍላጎት ያላቸውን ህጻናት በማስተማር ያገለገለችው ሳራ ነጋሽ ትገልጻለች። ትምህርት ላይ ትንሽ ላይ እሱ ላይ ክፍተት አለ። ረጅም ሰዓት ሰጥቶ ማለት ነው። ኖርማል ሳብጀክታቸውን አርባ ምስት ከሰሩ በኋላ ለነሱ ተጨማሪ ጊዜ ሰጠ። በምን አይነት እንችላለን የሚለው ሳራ፣ ባሳለፍነው ሳምንት ሴንተር ፎር ፋሚሊ ሰርቪስ የተሰኘው ሀገር በቀል ድርጅት በትምህርት ቤቱ ለሚገኙ መምህራን ልዩ ፍላጎት ስላላቸው ተማሪዎች የሰጠውን የግንዛቤ ማስጨበጫ ስልጠና ከተከታተሉ አርባ መምህራን መካከል አንዷ ናት። በሳብጀክት Bir de kumlu seliger. Yani bir Onu አስራት እርገጤም በዚሁ ዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ከአስር ዓመት በላይ ልዩ ፍላጎት ያላቸውን ተማሪዎች በማስተማር ያገለገለች ሲሆን ልዩ ፍላጎት ያላቸውን ተማሪዎች መርዳት የሚያስችል ስልጠና ለመደበኛ መምህራን መስጠቱ ያለውን ጥቅም እንዴት ትገልጻለች? የልዩ ፍላጎት ባለሙያ እና መምህራኖች ይለያያል። የልዩ ፍላጎት ባለሙያ በሰሰብሲ ጀምሮ እስከ ዲግሪ ሲወሰድ ድረስ በልዩ ፍላጎት ትምህርት ነው የተለጠነው። ሌሎች መምህራን ለምሳሌ ማስ መምህር፣ አማርኛ መምህር ብትያቸው ምናልባት አንድ ኮርስ ብቻ ሊሆን ይችላል። በዛ ያ የልዩ ፍላጎት ትምህርት የሚወስዱ አሁን ጠቀሜታ ገነሱ ምንድን ነው ያ የልዩ ፍላጎት ባለሙያ የወሰደውን ስልጠና እነዛም እንዲፈለጥ ነው። እነዛም ስልጠና ክፍላቸው ያለውን ተማሪ እንደዚህ ነው መለየት ያለብኝ ያስፈልገው ያንን ለመለየት በጣም ጠቃሚ ነው። ሴንተር ፎር ፋሚሊ ሰርቪስ መምህራን ትኩረትና እንክብካቤ የሚያስፈልጋቸውን ሕጻናትና ወጣቶች እንዴት መለየት ይችላሉ ምን አይነት እገዛስ መስጠት ይጠበቅባቸዋል? በሚል መነሻ ሀሳብ ያዘጋጀው ስልጠና ምን ላይ ያተኮረ እንደሆነ በሙያዋ ነርስ የሆነችውና በድርጅት ውስጥ ስልጠናውን በማስተባበርና በማሰልጠን የምታገለግለውን ፍቅርተ ሲሳይን ጠይቀናታል። ስልጠናው ያተኮረው በተለምዶ የሚታወቁ ልዩ ፍላጎት ያላቸው ልጆች አሉ። በተለይ የሚታዩ ያለማየት፣ ያለመስማት፣ እጅ እግር አለመኖር አይነት የሚታዩ አካል ጉዳተኝነቶች አሉ። አብዛኛው መምህራን የሚታየውን ነገር ላይ ብቻ ነው እንትን የሚሉት ግን ብዙ አይነት ብዙ ድልቾች እንዳሉ ኢንቴሌክቹዋል ሌሎችን በመጨመር እነዛን ነገሮች እንዲህ አይነት ምልክት ያላቸው ልጆቻቸውን ወይም ተማሪዎቻቸው እንዴት አድርገው መለየት እንደሚችሉ በትክክል ችግራቸውን ተረተው ልዩ ፍላጎት ከሚያስፈልጋቸው መሀል ሊሆኑ እንደሚችሉ በማሰብ በምን መልኩ መምህራን ሊረዷቸው እንደሚችሉ ላይ ነው። በዚህ በልዩ ለልዩ ፍላጎት ላላቸው ልጆች ድጋፍ ከማድረግ አንጻር በተለይ ትምህርት ቤቶች አካባቢ በዋናነት የሚያጋጥሙት ችግሮች ምንድን ናቸው? ተማሪዎች የሚደርስባቸው ተግዳሮት፣ አንድ ቅድም ከጠቀስኩልሽ አንጻር መምህራኖች ወላጅን፣ ማህበረሰብ ወይም ቤቱ ማህበረሰብ ሊረዳቸው አለመቻሉ አንደኛው ችግር ነው። ሁለተኛ ደግሞ ፋሲሊቲ ችግሮች አሉ። ከትምህርት ቤቱ ከኮምፓውንድ ጀምሮ የትምህርት እቃዎች አቅርቦት ላይ ይህን መግባባት ነው። ለምሳሌ ለመስማት የተሳናቸው ልጆች ሰል ከቴሰኑ መምህራን ውጪ ያንን ቋንቋ ሚችሉ ይሁን ዝን ኖርማል ተማሪዎችን ያህላችሁ ልትን። ስለዚህ የሚፈልጉትን ነገር እንኳን ጠይቀው ተግባቶ ኮሚኒኬት አድርገው ማግኘት የማይችሉበት ሁኔታዎች በጣም የአዌርነስ ችግር እንዲንዲያደት መስል ችግሮች ያጋጥ ናቸው። እንግዲህ ስልጠናው የተሰጠው በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ለሚያስተምሩ መምህራን ነው እና ትምህርት ቤቱ ሆነን ሳይሆን እኩል እድል ሊኖረን በሚለው ነው እና ኢኮል ኦፖርቹኒቲ ለሁሉም በሚለው እነዚህ ብዙ ፍላጎት ያላቸው ልጆች ኦፖርቹኒቲ ተሰጥቷቸው ብዙ ፍላጎት ከማያስፈልጋቸው ልጆች ጋራ እኩል ተወዳዳሪ ሆኖ ውጤታማም ሊሆንበትን ያችን ዓለም መፍጠር ወይም ያችን ሀገር መፍጠር ነው። ሴንተር ፎር ፋሚሊ ሰርቪስ በሚኒሊክ አንደኛ ደረጃ ትምህርት ቤት የጀመረው የስልጠና መርሃ ግብር እስከ አመቱ መጨረሻ እንደሚቀጥል ፍቅር ተነግራናለች። አመቱ ሲጠናቀቅም ከአዲስ አበባ ትምህርት ቢሮ ጋር በመመካከር ስልጠናው ወደ ሌሎች ትምህርት ቤቶች እንደሚስፋፋም ጠቁማናለች። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። በኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር የመሞት እድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመላክቷል። ጥናቱ ኢትዮጵያን ጨምሮ በአስር የአፍሪካ ሀገራቶች የተካሄደ ሲሆን በኢትዮጵያ አርማወር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ተጫውቷል። ይሄ ጥናት በቅርቡ ዘላንሴት በተሰኘው የሕክምና መጽሄትም ላይ ታትሟል። ጥናቱን በተመለከተ የአርማወር ሃንሰር የምርምር ኢንስቲትዩት ዳይሬክተር የሆኑትን ዶክተር አበበ ገነቱን አነጋግራቸው ነበር። ዶክተር አበበ ገነቱ ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ውይይታችን ይጀምራል። እንግዲህ የአርመር ሃንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በሕክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከል የሚጠቅሙ ና ወደፊት ደግሞ ክትባትና መድኃኒት በመስራት ና በመመራመር ላይ አተኩሮ የሚሰራ ድርጅት ነው። በአስራ ዘጠኝ መቶ ስልሳ ሁለት አመተ ምህረት ነው የተመሰረተ በዋናነት ስጋዴ ወይ በሽታ ላይ ምርምር ለማድረግ። ከዛ ከጥቂት አመታት በኋላ ግን ከስጋ ደዌ ጋር የተዛመደ የሳምባ በሽታ ወይም ቲቢ የምንለውን እና ሌሎችም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። እስከ አስራ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት ድረስ መንግስታዊ ያልሆነ ድርጅት ነበረ። በአስራ ዘጠኝ ዘጠና ስድስት ዓመተ ምህረት ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለአስራ ሁለት ዓመታት ቆይቷል። በሁለት ሺ ስምንት ዓመተ ምህረት በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ ሰባት ኤጀንሲዎች የሆነው ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶች እና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ፣ በክትባትና መድኃኒት ዙሪያ የክሊኒካል ሙከራ ማካሄድ፣ አዲስም ይሁኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥቶታል። ምርምር ያደርጋል እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም ከተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ አስራ ዘጠኝን ከመቋቋም አንጻር የተለያዩ ስራዎች ሲሰራ ቆይቷል። ከእነዚህም ውስጥ የመጀመሪያው እንግዲህ ለምርምር ለረጅም አመት ስንጠቀምባቸው የነበሩ ላቦራቶሪዎች እና የተመራማሪ የሰው ኃይል ስለነበረን ኮቪድ አስራ ዘጠኝ ወደ ሀገራችን ሲገባ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆነው ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ አስራ ዘጠኝ ምርመራ አድርገናል፣ ተቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ አስራ ዘጠኝን ለመመርመር በሚያደርጉ ጥረት የተለያየ ድጋፍ አድርገናል። በተለይ የሰው ሀይል የተለያዩ በተለያዩ ሙያዎች የሰለጠኑ የሰው ኃይል ስለነበርን ብዙ ላቦራቶሪዎችን ደግፈናል። እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት እድላቸው ከፍተኛ መሆኑን ያሳያል። እና የምርምሩ ይዘት ምን ይመስላል? እና እዚህ ድምዳሜ ላይ የተደረሰው በምን ምክንያት ነው? እንግዲህ አሁን በቅርብ በላንሴት መጽሔት ላይ የታተመው ጥናታችን ሆ አፍሪካን ኮቪድ ናይንቲን ክሪቲካል ኬራት ካንስተር ይባላል። በአፍሪካ ጭንኛን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በአስር የአፍሪካ ሀገሮች ነው ጥናቱ የሚደረገው በጽኑ ማን ውስጥ የገቡ በሽተኞችን ክትትል በማድረግ የሚሰራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽን ስተዲ የሚባል አይነት ነው። አስር ሀገሮች ሰሜን ከምስራቅ በደቡብ እና ከምራብ በሁሉም አቅጣጫ ከአፍሪካ ሀገሮች ነው። ምርምር የተደረገ ስልሳ አራት ሆስፒታሎች ተካተዋል። ከእነዚህ ስልሳ አራት ሆስፒታሎች ውስጥ ሰባቱ ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል ሁለት ሆስፒታል እካ ኮተዴ አዲስ አበባ ሲሆን፣ ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሀዋሳ ሆስፒታል እና ግና ሆስፒታል ናት። እነዚህ ሰባት ሆስፒታሎች በሰባት ሆስፒታሎች ያሉ ጥሩ ይሆናል። በአጠቃላይ ወደ ሰባት መቶ ዘጠና ሰባት የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀምባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን መሪነት በመሪነት እየሰራ ያለው የዩኒቨርስቲ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ጥናት አላማ በኮቪድ አስራ ዘጠኝ ምክንያት ጥኖማን ውስጥ ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውን ማወቅ መፈለግ ነው። ከሁለት አንጻር፣ አንደኛ ካለው ግብአት አንጻር ገምግመናል። ግዛት በእቃል ሊሆን ይችላል፣ ሰው ሀይል ሊሆን ይችላል። ሁለተኛው የበሽተኛው የራሱ ሁኔታ የበሽተኛ ሁኔታ ጽኑ ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣው፣ ምን አይነት በሽተኞች ናቸው በሞት የሚዳረጉት የሚለውን የተወሰን የተለያዩ ተጋዳኝ በሽታዎችን በመገምገም ግን በነዚህ ነው እንግዲህ ዋናው አላማችን ማጥናት የፈለግ ነው እና ጥናቱን ያካሄድ ነው ጥናቱን ያካሄድ ነው ከግንቦት ሁለት ሺ አስራ ሁለት እስከ ታህሳስ ሁለት ሺ አስራ ሶስት ዓመተ ምህረት ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሄት ላይ ያልታተሙ ወይም የማናውቃቸው መረጃዎችን ማግኘት ችለናል። ከእነዚህ መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየው በላይ ብዙ ሰዎች ጽሙማን የገቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈራል ሪፈር ተደርገው ከመጡት ውስጥ ግማሹ ብቻ ናቸው እድል አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም ለመጠፍን እንደሞከርኩት በዓለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች ሰላሳ አንድ በመቶ ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘነው አፍሪካ በአማካኝ አርባ ስምንት በመቶዎቹ በሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ የጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል። እንግዲህ እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ የተናገሯት በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ? ከጽኑ ህሙማን ከመግባታቸው በፊት እሱ እንግዲህ በእሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የእኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይህ ማይልድ የሚባለው ወይም ደግሞ በጣም ጽኑ ጽኑ ህመም የማያመጣው አይነት ወይም የአፍሪካ ኮቪድ አስራ ዘጠኝ የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማይሄዱበት ምክንያት ለምንድን ነው የሚለውም እንግዲህ የተለያዩ መላመቶች አሉ። እነዛን መላመቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ስሙ ማን ከገባ ግን አንድ ሰው ከሌላው አለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው። ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው? አሁን እንግዲህ ዋናው የሚነግረን ነገር ነው፣ አፍሪካውያን ራሳቸውን ከኮቪድ አስራ ዘጠኝ መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑም ማን ውስጥ ከገባ ግን አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑም ማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑም ማን ውስጥ የሚያስፈልገን የሰው ሀይል ከሞላ ጎደል ቢሟላም የሚያስፈልጉት የሕክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል። ስለዚህ የጽኑም ማን ሕክምናችንን ኳሊቲውን መጨመር እና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል። እንግዲህ ቅድም እንዳነሳው ይሄን ጥናት የመጨረሻው የጥናት ተሳታፊ የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጽኑን ማን። ስለዚህ አሁን አሁን ይህን ጥናት ደግመን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጽኑ ህሙማን ሕክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ያሰብነው ጥናት አሁን በዚህ ሁለት ሺህ አስራ ሶስት ዓመተ ምህረት መጨረሻ ይሄን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦልሬዲ አጥንተን ካሳተምነው ውስጥ ኢትዮጵያ የኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነው የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያም የሆነ ምንድን ነው፣ ይህን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችን እና የሕክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን። ይህ እንግዲህ እሺ፣ አመሰግናለሁ ዶክተር። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዳችን እዚ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንድንገናኝ እየጋበዝኩ እዚ ላይ የሚሰናበታችሁ ኤደን ገረመው፣ በመስተንግዶ ኤልያስ አስማረ በቅንብሩ በፕሮግራሙ አርቶቱ ሰለሞን አባተ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው ደናደሩ ዘንሰውም አይቀማው ንብረት ሞት ለአገር በአገር ድሎት ሁሉም እኩል በአክብሮት፣ ሰላም ፍቅር ጤና ለኛ ድምቅ ብርቅ ባለምኛ እውነት ውነት እሷ እናት አገር ትኑር።

ሁሉም እኩል በአክብሩ ሰላም፣ ፍቅር፣ ጤና ድንቅ ብርቅ ባለ